በማዕከላዊ አፍሪካ ሪፐብሊክ የእርስ በርሱ ጦርነት ካበቃ ሁለት ዓመት ሆኖታል። ይሁንና አሁን ውጊያው እንደ አዲስ ማገርሸቱ ተሰምቷል። ይህን አሳሳቢ ሁኔታ ለማብቃትም የሀገሪቱ ፕሬዚደንት ፎስተን አርሻንጅ ቱዋዴራ እርቀ ሰላም ለማውረድ ጥረት በማድረግ ላይ ናቸው። በዚሁ መሰረት ፕሬዚደንት ቱዋዴራ ከፖለቲካ ቡድኖችና ከአማጽያን ንቅናቄዎች ተወካዮች ጋር ውይይት አካሂደዋል። በሲቪሉ መንግስት ውስጥ ተወካዮች ላሏቸው የአማጽያኑ ቡድን ተዋጊዎችም የሰላም እጃቸውን ዘርግተዋል። ተዋጊዎቹን የጦር መሳሪያ ትጥቅ በአፋጣኝ ለማስፈታትና ወደ መደበኛው ኑሮ ለመመለስ ፍላጎት እንዳላቸውም ከአንድ ሳምንት በፊት አስታውቀዋል። ባለፉት ጥቂት ሳምንታት በተለያዩ የሀገሪቱ አካባቢዎች በተለይም በመዲናይቱ ባንጊ ሙስሊሞች በብዛት በሚኖሩበት ፒኬ አምስት በተባለው ሰፈር ደም አፋሳሽ ውዝግብ ተካሂዷል። የአማጽያኑ ቡድን መንግስት ለሙስሊሙ ሕብረተሰብ የሚገባውን ትኩረት አልሰጠም በማለት የጦር መሳሪያውን አንስቷል። በማዕከላዊ አፍሪቃ ሪፓብሊክ የተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ በምህፃሩ የሚኑስካ አባላት በመዲናይቱ ባንጊ የአንድ ወንጀለኛ ቡድን አባላትን ትጥቅ ለማስፈታትና በቁጥጥር ለማዋል በሞከሩበት ጊዜ አንድ ሰላም አስከባሪ መገደሉ ሌሎች ስምንት ደግሞ መቁሰላቸውን አመልክቷል። በዚህ በተያዘው የሚያዝያ ወር መጀመሪያ ከሰላም አስከባሪው ጓድ ጋር በተካሄደ ውጊያም ቢያንስ ሃያ አንድ ሰዎች መገደላቸውን የአካባቢ ምንጮች ገልጸዋል። የውጊያው ሰለባዎች ሲቪሎች የሆኑ ወይም የታጣቂው ቡድን አባላት እስከዛሬ በግልጽ ሊታወቅ አለመቻሉን ምንጮች አመልክተዋል። የሚኑስካ ኃላፊ ኦናንግ አንያንግ እንዳስታወቁት በዚሁ ፒኬ አምስት በተባለው የባንጊ ሰፈር ውስጥ ወንጀለኞች ስር ሰደዋል። በፒኬ ሰፈር የኃይሉ ተግባር ከብዙ ጊዜ ወዲህ እንደቀጠለ ነው። በዚህ ሰፈር ስር የሰደዱት ወንጀለኞች የሚፈጽሙት ተግባር በአገሪቱ ሕዝብ ዘንድ በፍጹም ተቀባይነት አላገኘም። በጣም ብዙ የጦር መሳሪያም አላቸውም። ሕዝቡ ይህን ሁኔታ በትዕግስት ሊያሳልፈው አልቻለም። በመሆኑም የሚኑስካን እርዳታ ጠይቋል። እናም ለእርዳታው ጥሪ አዎንታዊ ምላሽ ሰጥተናል። ይሁን እንጂ ብዙዎቹ የማዕከላዊ አፍሪካ ሪፐብሊክ ዜጎች ከሰላም አስከባሪው ጓድ ብዙ ነው የሚጠብቁት። የሚኑስካ አባላት በቀጥታ በአማጽያኑ አንጻር እርምጃ እንዲወስዱ ይፈልጋሉ። ሚኑስካ ግን ይህን ማድረግ የሚያስችለው ጠንካራ ተልዕኮ አልተሰጠውም። ጥቃት ሊሰነዝር የሚችለው በቀጥታ ስጋት ከተደቀነበት ብቻ ነው። ህዝቡ የሚፈልገውን ጥበቃ ማከናወን ያለበት የማዕከላዊ አፍሪቃ ሪፐብሊክ ጦር ኃይል በሚኑስካ አንጻር በቂ በጀት የለውም። በሀገሪቱ ላይ በተጣለው የአማጽያን ቡድኖች በማያከብሩት ዓለም አቀፉ የጦር መሳሪያ ማዕቀብ የተነሳ ደግሞ የሀገሪቱ ጦር በሚገባ የታጠቀ አይደለም። በማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ዋዴራ ስልጣን ከያዙ ውዝግቡም በይፋ ካበቃና የሽግግሩ መንግስት በተመረጠ መንግስት ከተተካ ሁለት ዓመት ሆኖታል። የግዛትና የወረዳ አስተዳዳሪዎች ሁሉ ስራቸውን በማከናወን ላይ መሆናቸውንና የመንግስቱ ስልጣንም በመላ ሀገሪቱ መረጋገጡን የማዕከላዊ አፍሪካ ሪፐብሊክ ጠቅላይ ሚኒስትር ሳምፕሊስ ሳራንዢ ለዶይቸቬለ ገልጸዋል። ይሁንና በሽግግሩ መንግስት ፕሬዚደንት ካትሪን ሳምባ ፓንዛ ዘመን የእርቀ ሰላም አፈላላጊ ሚኒስትርና የፕሬዝደንቱ አማካሪ የነበሩት አንቷኔት ሞንቴኝ አሁንም በሀገሪቱ በቀጠለው ቀውስ ሰበብ ጠቅላይ ሚኒስትሩ መንግስት በሀገሪቱ ስልጣኑን አጠናክሯል ያሉበትን አነጋገር እንደማይስማሙበት ገልጸው ቀውሱ አካባቢውም ላይ ተጽዕኖ ሊኖረው እንደሚችል ስጋታቸውን ገልጸዋል። በመቶ ሺህ የሚቆጠሩ በሀገር ውስጥ መፈናቀላቸውና በመቶ ሺህ የሚቆጠሩ ስደተኞችም ወደ ኮረቤት ሀገራት መሸሻቸው በአካባቢው ቀውስ እንዳያስከትል አስግቷል። ይህን ቀውስ እንደ ቀላል ነገር ልንመለከተው አንችልም፣ ብሔራዊው ኢኮኖሚ ወድቋል። ይሁንና ታጣቂ ቡድኖች ከማንኛውም ጊዜ ይበልጥ ከመበራከታቸው ጎን መንግስት እጅ መግባት ያለበትን ግብር በመሰብሰብ ላይ ናቸው። በአንጻራቸው የሀገሪቱ መንግስት ካዝናው ባዶ በመሆኑ የሚጠቀምበትን ስራ በማዕከላዊ አፍሪካ ሪፐብሊክ የሚታየው ቀውስ በሕዝቡ ዕለታዊ ኑሮም ላይ አሉታዊ ተጽዕኖ ማሳረፉን ዥስቲን ደ ኮንፍሊ አለም አቀፍ ተቋም የተሰኘው ለውዝግቦች መፍትሄ የሚያፈላልገው መንግስታዊ ድርጅት ኃላፊ የሆኑት የቶጎ ተወላጁ ካግ ሳንሱ አመልክተዋል። ሰዎች በማዕከላዊ አፍሪካ ሪፐብሊክ እንደሚታየው ለብዙ ጊዜ በጦርነት ውስጥ በሚኖሩበት ጊዜ ያሳለፉት አሰቃቂ ገጠመኛቸው ከህሊናቸው አይጠፋም። እንዲያውም አንዳንዶች ሰላምን የሚፈሩ ነው የሚመስለው ሰዎችንም ወደ ጦርነት ለመገፋፋት ሲሞክሩ ይታያሉ። ነገር ግን ጦርነት ለዚች ሀገር ያስገኘው አንዳችም ነገር የለም። አንዳንዶች የማዕከላዊ አፍሪካ ሪፐብሊክ ውዝግብን በማብቃቱ እረገድ ሚኑስካ ሊረዳ ይችል ይሆናል ይላሉ። ነገር ግን ዓለም አቀፉ ሰላም አስከባሪ ጓድ አንዱ ወታደሩ ለአማጽያን የጦር መሳሪያና ጥይታ አቅርቧል በሚል ወቀሳ ከተሰነዘረበት ወዲህ የጓዱ ተአማኒነት ጥያቄ ውስጥ ገብቷል። የሰላም አስከባሪው ወታደር የሰራው ስራ እጅግ እንዳሳዘናቸው የሚኑስካ ኃላፊ ኦናንግ አንያንግ ቢናገሩም የጓዱ ገጽታ ነቁጣ አርፎበታል። ይህ ከአንድ ወታደር የማይጠበቅ አሳፋሪ ድርጊት ነው። እንደተሰማው ወታደሩ በዚሁ ሙያ ላይ 25 ዓመት አገልግሏል። ጠንካራ ቅጣት እንደሚሰጠው በፍጹም አልጠራጠርም። ከዚህ በተጨማሪም ምንም እንኳን እስካሁን ከአስራ ሁለቱ የሚሊሻ ቡድኖች 240 ተዋጊዎች በማዕከላዊ አፍሪካ ሪፓብሊክ ብሔራዊ ጦር ውስጥ ቢቀላቀሉም የአማጽያን ቡድን ተዋጊዎችን ትጥቅ የማስፈታቱ ተግባር አዝጋሚ መሆኑ ሁኔታዎችን አወሳስቧል። አንዳንድ የሀገሪቱ ዜጎች በተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት ስምምነት ሩሲያውያን የጦር አሰልጣኞች ወደ ማዕከላዊ አፍሪቃ ሪፐብሊክ እንዲሄዱና ለስልጠና የሚያስፈልገውን የጦር መሳሪያ እንዲያቀርቡ ይፈልጋሉ። ይሁን እንጂ ይህ አይነቱ እርዳታ በቂ እንደማይሆን ነው የጄስቲዮን ደ ኮንፍሊ ዓለም አቀፍ ተቋም ኃላፊ ሶንሱሲ የገለጹት። እንደ ሶንሱሲ አስተያየት በማዕከላዊ አፍሪካ ሪፐብሊክ ላይ የተጣለው የጦር መሳሪያ ማዕቀብ በተለይ በዚሁ የአፍሪካ አካባቢ የሚታየው የጦር መሳሪያ ዝውውር ሲታሰብ ከረጅም ጊዜ በፊት መነሳት ነበረበት። አንድ መንግስት የጦር መሳሪያ ትጥቃቸውን ሳያቋርጡ በዝውውሩ ገበያ ከሚያገኙ ቡድኖች ጋር ሊፎካከር አይችልም። ድርድሩ እንዲሳካ ከፈለገ መንግስት ራሱ ጠንካራ ወታደራዊ አቋም ሊኖረው ይገባል። በማዕከላዊ አፍሪካ ሪፐብሊክ የሚንቀሳቀሱት አማጽያን ግን የጦር መሳሪያ ትጥቃቸውን በእርዳታ እንደሚያገኙ ቢያመለክቱም እንደ ሰንሱ ሲያስተያየት ይህን አባባላቸውን በማስረጃ መደገፍ ይጠበቅባቸዋል። አንድ የአማጽያን ቡድን የፈረንሳይ ድጋፍ እንዳለው ከተናገረ ይህን አባባሉን የሚያረጋግጥለት ማስረጃ ማለትም ከፈረንሳይ አምባሳደር አሊያም ከፊናንስ ሚኒስትሩ ወይም ደግሞ ከፕሬዝዳንቱ የደረሰው ጽሑፍ መኖሩን የማንንስ ጥቅም ለማስጠበቅ ስትል እንደምትደግፋቸው የሚሉትን ጥያቄዎች የሚመልስ ማስረጃ ማቅረብ ይኖርበታል። የማዕከላዊ አፍሪካ ሪፐብሊክ መንግስት ጸጥታን የማስጠበቁን ኃላፊነት እንዲወጣ ከተፈለገ ፖለቲካዊ ብቻ ሳይሆን ወታደራዊ አቅሙም ሊጠናከር ይገባል። ከዚህ ሌላ ግን አሁን በመዲናይቱ ባንጊ የተጀመረው ውጊያ ውዝግቡን ወደ ሃይማኖታዊ ግጭት እንዳይቀይረው አስግቷል። ምክንያቱም ሙስሊም የሚሊሻ ቡድኖች ወደ መዲናይቱ ባንጊ ለመገስገስ ካለፈው ሳምንት ወዲህ ያሰሙትን ዛቻ ክርስቲያኖቹ ታጣቂ ቡድኖችም እንደሚከተሉ አስታውቀዋል። ይህ በህዝቡ ዘንድ ስጋት በመፍጠሩም ጠቅላይ ሚኒስትር ሳምፕሌስ ሳራንዢ ህዝቡ እንዲረጋጋ ተማጽኖ አሰምተዋል። እኔም ልክ እንደ ፕሬዝዳንቱ ህዝቡ እንዳይደናገጥ ጥሪ አስተላልፍ ያለው መንግስት ጦርነት እንዲጀመር የሚደረገውን ጥረት ማብቃት የሚያስችሉ እርምጃዎችን አነቃክቷል። እርግጥ ሰዎች በሀገሪቱ አለመረጋጋት እንደተስፋፋ ይናገራሉ፣ ግን ይህ እውነት አይደለም። የሀገሪቱን መረጋጋት ለማረጋገጥ የማዕከላዊ አፍሪቃ ሪፐብሊክ ዜጎች ነቅተው በመጠባበቅ ላይ ናቸው። ለማዕከላዊ አፍሪቃ ሪፐብሊክ ውዝግብ በፖለቲካው መድረክ መፍትሔ ለማስገኘት የሚደረገው ጥረት እንግዲህ በቀጣዮቹ ጊዜያት በሚታየው ሂደት ላይ ጥገኛ ይሆናል ተብሎ ይታሰባል።